Yeah, yeah, America dims Radio I Mr. Chairman, delegates, friends, and my fellow Americans, thank you from the bottom of my heart.

በመካከለኛው ምዕራብ ዩናይትድ ስቴትስ የኦሃዮ ክፍለ ግዛት ዋና መናገሻ የክሊቭላንድ ከተማ በመካሄድ ላይ ባለው በዚህ የሪፐብሊካን ጉባኤ ሶስተኛ ቀን ውሎና ማምሻ ዙሪያ የተጠናቀሩ ልዩ ልዩ ዘገባዎች በዕለቱ አብይ ርዕስ እናሰማለን። የምሽቱ ዜናም ተዘጋጅቷል። ዋና ዋናዎቹ ብዙ ሺህ ተመራማሪዎችና በጎ አድራጊዎች የተገኙበት የኤድስ ዓለም አቀፍ ጉባኤ ደቡብ አፍሪካ ውስጥ ተጀምሯል የምክር ቤት አባላት ፕሬዝዳንት ኤርዶጋን ያስተላለፉትን የሶስት ቀን የአስቸኳይ ጊዜ አዋጭ ያጸድቃሉ ተብሎ ይጠበቃል። በክሊቭላንድ ኦሃዮ በመካሄድ ላይ ያለው የትላንት ሶስተኛ ቀን የሪፐብሊካን ጉባኤ ምሽቱ በጩኸትና በተቃውሞ ታጅቦ እንደነበር ተዘገበ የሚሉ ይገኝባቸዋል። ሳምንታዊው ቅንብር ባህልና ማህበረሰብ ወደ ደቡብ ኢትዮጵያ ይወስደናል። 21ኛው የዓለም ኤድስ ጉባኤ እየተካሄደ ወደሚገኝባት ደቡብ አፍሪካ ደርባንም ጎራ እንላለን። ሌሎች ወቅታዊ ዘገባዎችና ቅንብሮችም አሉን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከሐምሌ 14 ሐሙስ ምሽት ዝግጅታችን ጋር አስተናጋጆች አሉ አከበደና አዲሱ አበበነን ብራ። የፕሮግራም አቀናባሪው ደግሞ ንጉሱ ታምሬ ነው። የቴክኒክ መሀንዲሳችን ኦድሬንስ ሪገስ ነው። መልካም ምሽት። በብዙ ሺህ የሚቆጠሩ ተመራማሪዎችና በጎ አድራጊዎች ደቡብ አፍሪካ ውስጥ ዓለም አቀፍ የኤድስ ጉባኤ በመሳተፍ ላይ ናቸው። የጉባኤው ትኩረት ገዳዩን በሽታ እንደምን መከላከል እንደሚቻል የሐሳብ ልውውጥ ለማድረግ መሆኑም ታውቋል። ይህ ለአምስት ቀናት የሚቆየውና ደርባን ውስጥ በመካሄድ ላይ ያለው ጉባኤ የፊልም ተዋናይዋን ቻልዜ ቴሮንን የእንግሊዙን ልዑል እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ጨምሮ ከ18000 በላይ ተሳታፊዎች ተገኝተውበታል። ተዋናይዋ ቴሮን በመክፈቻ ንግግሯ ዓለማችን በኤድስ ላይ ሀያ አንድ ዓለም አቀፍ ጉባኤዎችን ሲያስተናግድ በየትኛውም ጉባኤው ለዚህ ገዳይ በሽታ አንዳችን መፍትሄ አላገኝም ብላ ለበሽታው መዛመት ዋነኛው ምክንያት የማኅበራዊ ኑሮ አለመመጣጠን ነው ስትልም ተናግራለች። የቱርክ ምክር ቤት አባላት ፕሬዚዳንት ኤርዶጋን ያስተላለፉትን የሶስት ቀን የአስቸኳይ ጊዜ አዋጅ ያጸድቃሉ ተብሎ እየተጠበቀ ነው። የፕሬዚዳንቱ ይህ አዋጅ ወደፊት እንዳለፈው ያለ የመንግስት ግልበጣ እንዳይሞከር ከወዲሁ ለማምከን የታቀደ እንደ መሆኑ ተነግሯል። ፕሬዚዳንቱ ትናንት ረቡ መጀመሪያ ከብሔራዊ ጸጥታ ምክር ቤት አባሎቻቸው ጋር ኋላም ከካቢኔ ሚኒስትሮች ጋር ረዘም ላለ ሰዓት ስብሰባ ካካሄዱ በኋላ ነው። ማምሻውን በቴሌቪዥን የአስቸኳይ አዋጁን ያስተላለፉት ፕሬዚዳንቱ የአዋጁን ዝርዝር ሲናገሩ እንዲህ ነበር ያሉት። የዚህ አዋጅ ዓላማ የሕግ የበላይነት የሚረጋገጥበት ዲሞክራሲያዊ ስርዓት መገንባት ነው። አዋጁ በተነገረበት ምሽት ትናንት ረቡዕ በብዙ መቶዎች የሚቆጠሩ የፕሬዝዳንቱ ደጋፊዎች የኢስታንቡሉን ታክሲም አደባባይ ሞልተውት ታይተዋል። ይህ አዋጅ ፕሬዚዳንቱ ማንኛውንም የተቃውሞ እንቅስቃሴ ለማፈንና ለማምከንም እድል ይሰጣቸዋል የሚሉ አስተያየት ሰጪዎች፣ ተቺዎች እየተሰሙ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ክሊቭላንድ ኦሃዮ ውስጥ እየተካሄደ ዛሬ ሐሙስ አራተኛ ቀኑን የያዘው የሪፐብሊካን ፓርቲ ጉባኤ ትናንት ረቡዕ በሦስተኛው ቀን በታዳሚዎች ጩኸትና ተቃውሞ ታጅቦ ማምሸቱ ተሰምቷል። ተቃውሞ የተሰነዘረው የዘንድሮ ፕሬዝዳንታዊ ተወዳዳሪ የነበሩትና በኋላ የሚወጡት በቴክሳሱ ሴናተር ቴድ ክሩዝ ላይ ሲሆን ፓርቲያቸው የእጩነቱን ቡራኬ የሰጣቸውን ዶናልድ ትራምፕን በትክክልና ግልጥ በሆነ ሁናቴ ባለመደገፋቸው መሆኑም ታውቋል። በክሊቭላንድ ጉባኤ በተናጋሪነት የቀረቡት ቴድ ክሩዝ ለፓርቲው ባለሥልጣናትና በብዙ ሚሊዮን ለሚቆጠር የቴሌቪዥን ተመልካች ሲናገሩ የብዙዎቹ ግምት እና እምነት የሚስተር ትራምፕን እጩነት ደግፈው የበኩላቸውን ይሁንታ ይሰጣሉ የሚል ነበር። ይልቁንም በአሁኑ ሰዓት ንግግሬን የምታደምጡ ሁላችሁ በህዳሩ ምርጫ እቤት እንዳትውሉ ሲሉ ውጡና ዶናልድ ትራምፕን ምረጡ የሚል አረፍተ ነገር ይከተላል ነበር የብዙዎቹ ግምት። ክሩዝ ግን ሕሊናችሁ የሚነግራችሁን ምረጡ ብለው ሲደመድሙ ከፍተኛ ነቀፋና ጩኸት ደርሶባቸዋል። በኋላም ተጠይቀው ሲናገሩ ሂለሪ ክሊንተንን እንደማይመርጡ ሲገልጡ፣ ድምፃቸውን ለትራምፕ እንደሚሰጡ ደግሞ አልተናገሩም። ዶናልድ ትራምፕ በውድድሩ ወቅት በሴናተር ክሩዝ ባለቤት ሃይዲ እና በወላጅ አባታቸው ራፋኤል ላይ ነቀፋና የማጥላላት አስተያየት መስጠታቸው አይዘነጋም። እናም ቴድ ክሩዝ ባለቤቴን ወይም አባቴን የሚተናኮል ሰው የመደገፍ ልምድ የለኝም ብለው ተናገሩ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ከዚህ ቀደም ይበልጥ ሰላማዊ የበለጸገችና የተባበረች ዓለም ውስጥ ኖረን አናውቅም አሉ። ፕሬዚዳንቱ ይህን ማሳሰቢያ የሰጡት በአሁኑ ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና በሰዎች ላይ ስለሚደርስ ቃይ የሚጻፉ ትረካዎች አሁን የምንገኘው በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። ፕሬዚዳንት ኦባማ ትላንት እዚህ ዋሽንግተን ዲሲ ውስጥ በተጠራ ዓለም አቀፍ ስብሰባ ላይ ለተገኙ ተሳታፊዎች ሲናገሩ አሁን የምንገኘው ከሁከት በተቃራኒው ዓለም ውስጥ ነው ሲሉ አስገንዝበዋል። የዩናይትድ ስቴትስ መራሹ የሶሪያ ጦር ራሱን እስላማዊ መንግስት ብሎ የሚጠራው የጂሃዲስቶች ቡድን ማንቤጅ ውስጥ ከሚገኘው ይዞታቸው ለመውጣት የ48 ሰዓታት ጊዜ መሰጠቱን ዛሬ ሐሙስ አስታወቀ። ከማንቤጅ ወታደራዊ ምክር ቤት ይፋ የሆነ መግለጫ እንዳመለከተው የእስላማዊ ቡድን ወታደሮች ያለምንም አይነት ጣልቃ ገብነት ቀላል ጦር መሳሪያ ብቻ በመያዝ ሊወጡ እንደሚችሉ መመሪያ ተሰጥቷቸዋል። የዳይሽ አባላት ከተማዋን ለቀው ለመውጣት ይህ እድል የመጨረሻ ነው ሲልም የማንቤጅ ወታደራዊ ምክር ቤት ጨምሮ ገልጧል። በመጨረሻም ከሁለት ዓመታት በፊት ሆንግ ኮንግ ውስጥ የተካሄደ አፍቃሪ ዲሞክራሲ ትዕይንተ ህዝብ መርተዋል በተባሉ በሶስት የተማሪዎች መሪዎች ላይ ፍርድ ተመሰረተ። ሁለቱ ሕገ ወጥ ነው በተባለው ትዕይንተ ህዝብ ውስጥ በመሳተፋቸው አንዱ ደግሞ ሌሎችን በማነሳሳት ጥፋተኛ ተብለው ዛሬ ሐሙስ ተበይኖባቸዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። አቀናባሪያችን ንጉሡ ታምሬ ነው። እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን አብይ የሪፐብሊካን ፓርቲውን ፕሬዚዳንታዊ ፉክክር እጩ የዶናልድ ትራምፕን መመረጥ መቀበላቸውንና ማጽደቃቸውን በይፋ ያሳውቃሉ ተብሎ ተጠብቀው የነበሩት የቴክሳሱ ሴናተር ቴድ ክሩዝ የተጠበቀባቸውን ባለማድረጋቸው ከትራምፕ ደጋፊዎች ጩኸት ተነስቶባቸዋል። የፓርቲው ምክትል ፕሬዚዳንት እጩ ማይክ ፔንስ ባደረጉት ንግግር ዶናልድ ትራምፕን ተዋጊና ድል አድራጊ ሲሉ ጠርተዋቸዋል። ሰለሞን አባተ ከስፍራው <laughs> Mr. Chairman, delegates, friends, and my fellow Americans, thank you from the bottom of my heart. I am deeply humbled by your confidence, and on behalf of my family, here and gone. ሊቀመንበር፣ ልኡካን ጓደኞቼ፣ እና ወገኖቼ አሜሪካውያን ከልቤ አመሰግናችኋለሁ፣ አሉ ማይክ ፔንስ በትናንት ምሽት የንግግራቸው መክፈቻ። በእምነታችሁ በጥልቅ ተነክቻለሁ። የዩናይትድ ስቴትስ ኦፍ አሜሪካ ምክትል ፕሬዚደንቶኝ ለማገልገል ስለመረጣችሁኝ በቤተሰቤ ስም ምርጫችሁን እቀበላለሁ። የሪፐብሊካን ፓርቲው ምክትል ፕሬዚደንታዊ እጩ ማይክ ፔንስ ወዲያውም አስከትለው የፊታችን ጥቅምት ሀያ ዘጠኝ ለሚካሄደው ሀምሳ ስምንተኛው ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው ልዑካን በእጩነት ስለመረጧቸው ዶናልድ ትራምፕ እማኝነት ሰጡ። ለፕሬዚደንትነት የመረጣችሁት ሰው አሉ ፔንስ ጨርሶ የማይረታ የማይመለስ ነው፣ ተዋጊ እና ድል አድራጊ። You have nominated a man for president who never quits, who never backs down, a fighter, a winner. A this is the outsider, my running mate, who turned a long shot campaign into a ከእኔ ጋር አብረውኝ ሊወዳደሩ የተዘጋጁት ሰው ከውጭ የገቡ ረዥሙን የቅስቀሳ ዘመቻ ወደ ንቅናቄነት የቀየሩ ናቸው። እንደ ሰሞኑ ተናጋሪዎች ሁሉ ማይክ ፔንስም ወደ ዲሞክራቲክ ፓርቲውና ወደ ታሳቢዋ እጩ ወደ ቀድሞዋ ሴናተርና የውጭ ጉዳይ ሚኒስትር ሂላሪ ክሊንተን አሻግረው ማለማቸው አልቀረም። ዴሞክራቲክ ፓርቲው አሮጌ ሀሳብ፣ አሮጌ ሰው ይዞ መጣ ብለዋል። አሜሪካ አዲስና የተለየ ነገር ፍለጋ እየጮኸች ባለችበት ጊዜ ሌላኛው ፓርቲ የነከሰ አጀንዳና በብዙ የሚታወቁ ስሞችን ይዞ መጣ። በሁለቱም ፓርቲዎች ውስጥ ያሉ ሰዎች ለለውጥ እየተቁነጠነጡ ነው። ዋሽንግተን ላይ ያለውን የተለመደ አሰራር ለማስወገድ ተዘጋጅተዋል። ዲሞክራቶቹ ግን ይህች አገር የተሰላቸችባቸውን ነገሮች ሁሉ የሚወክሉ ሰው ለመቀባት እየተሰናዱ ነው። ሂለሪ ክሊንተን አንዳች የተሻለ ሹመት ወይም ማዕረግ ነው የሚፈልጉት። ማይክ ፔንስ ሀገሪቱ በሁሉም ዘርፎች አለችበት የሚሉትን ደብዛዛ ሁኔታ ዘርዝረው፣ እኛ የምንጫወተው ለማሸነፍ ነው። እኔም ይህንን ዘመቻ የተቀላቀልኩት ለዚሁ ነው ብለዋል። ፔንስ ንግግራቸውን እንደጨረሱ ዶናልድ ትራምፕ ከመድረክ ጀርባ ድንገት ብቅ ብለው ጨበጧቸውና አቀፍ አድርገው በአየሩ ላይ ሳሟቸው። ሌላው ትልቁ የምሽቱ እንግዳ የነበሩት የቴክሳሱ ሴነተር ከአስራ አምስቱ የዶናልድ ትራምፕ ተናናቂዎች በዘመቻው ውስጥም እስከ መጨረሻይቱ ደቂቃ የተገዳደሯቸው ቴድ ክሩዝ ናቸው። ክሩዝ ወደ መድረኩ እንደገቡ ሲተዋወቁ ከስብሰባው ታዳሚ የነበረው አቀባበል እጅግ የሞቀ ነበር። Welcome, United States Senator Ted Cruz of Texas. I want to congratulate Donald Trump on winning the nomination last night. ሩዝም ቀጠሉ ስለ ሀገሪቱ ሁኔታና አሜሪካውያን ስለሚፈልጉት ሁሉ ተናገሩ። ለመርህ የሚቆሙ በምንጋራቸው ሴቶች ዙሪያ የሚያሰባስቡንና አንድ የሚያደርጉን ስለ ፍቅር ሲሉም ቁጣን የሚጠሉ መሪዎች ይኖሩን ዘንድ ይገባናል። ይህ ነው ለሁሉም መለኪያ ደረጃው መሆን ያለበት ያ መሪ ማን እንደሆነ ግን አልተናገሩም። ክሩዝ እስከ ዛሬ ያለውን የአሜሪካ የከፋ ገጽታ ዘረዘሩ። የነጻነትን ምንነትና የአስፈላጊነቱንም ደረጃ ተነተኑ። ወደ ዶናልድ ትራምፕ ስም ግን አልተመለሱም። ጨርሶ አልተመለሱም። እንዲያውም እንዲህ አሉ። And to those listening, please, don't stay home in November. ለምታደምጡኝ ሁሉ እባካችሁ ለመጪው ምርጫ እቤታችሁ አትቅሩ። ሀገራችሁን የምትወዱ ከሆነ፣ ልጆቻችሁን የምትወዱ ከሆነ ተነሱና ተናገሩ። ሕሊናችሁ ለሚያዛችሁ ድምፃችሁን ስጡ። በምርጫ ካርዶች ላይ ላይና ታች ተመልከቱ። ነጻነታችንን ያስጠብቃል፣ ለሕገ መንግሥቱ ታማኝ ነው ለምትሉት ለዚያ ድምፃችሁን ስጡ። ያ ሰው ማን እንደሆነ ወይም ማን ሊሆን እንደሚችል ግን ክሩዝ አልተናገሩም። ሌሎቹ እንዳደረጉትም እገሌ ምረጡ አላሉም። ከዚያ ጩኸት ተከተለ። ግማሹ ውረድ ውረድ አለ፣ ግማሹም ው ክሩዝ ንግግራቸውን አምላክ ይባርካችሁ አሉና አጠናቀው ወጡ። ሲወጡ ግን እንደገቡ አልነበረም። አንዳንድ ያነጋገርኳቸው ልዑካን ጥሩ ጀምሮ መጨረሻ ላይ አበላሸው ሲሉ በሌላ በኩል ደግሞ እሰየው ትራምፕ እኮ አባቱን በነፍስ ግድያ ወንጅሎበት ይቅርታ እንኳን አልጠየቀም ያሉኝም ከልዑካኑ መካከል አጋጥመውኛል። በፌስቡክ ላይቭ ከአዳራሹ በቀጥታ አስተላልፍላቸዋለሁ። ዛሬ የአራቱ ቀናት ማብቂያ ነው። ዶናልድ ጆን ትራምፕ የአርባ አንደኛው የሪፐብሊካን ፓርቲው ጉባኤ ፕሬዚደንታዊ እጩና አርባ አምስተኛውን የዩናይትድ ስቴትስ ፕሬዚደንት ለመሾም የሚካሄደው የሀምሳ ስምንተኛው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ እጩ የፓርቲውን ውክልናቸውን የሚቀበሉበትን ንግግር ያደርጋሉ። በቀጥታ ዘግብላችኋለሁ። በፌስቡክ ተከታተሉኝ። ከሪፐብሊካን ፓርቲው ጉባኤ ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ክሊቭላንድ ኦሃዮ። ሰለሞን አባተ፣ እናመሰግናለን። አሁንም ከዚሁ ከሪፐብሊካኑ ጉባኤ ጋር ነው የምንቆየው። ታዲያ ከአዳራሹ ወጣ እንላለን። ከአዳራሹ ውጪ ተቃውሞ መቀጠሉን ጅመሎን ያጠናቀረውን ዘገባ ዝርዝር ቆንጂት ታየ ይዛቀርባለች ከተቃውሞ ትዕይንቶቹ በአንደኛው ላይ የአሜሪካ ባንዲራ መቃጠሉን ተከትሎ ፖሊስ አንዳንዶቹን በቁጥጥር ስር አውሏል። ከሀገሪቱ ዙሪያ የተለያዩ አጀንዳዎቻቸውን አንግበው በከፍተኛ ስሜት በተሰበሰቡበት በክሊቭላንዱ ህዝባዊ አደባባይ ግን ድባቡ ጥቂት ረጋ ያለ ነበር። አንዳንዶች የመጡት ትራምፕ በሜክሲኮና በዩናይትድ ስቴትስ ድንበር ላይ አጥር ያልገነባሁ እንደሆን ሲሉ የተናገሩትን ለመቃወም ነው። ሌሎች ደግሞ የተመሳሳይ ጾታ ጋብቻ ብቻ የሚደግፉና የሚቃወሙ ናቸው። በእያንዳንዷ ቀን በክፉ ስራ እግዚአብሔርን እያስቆጣህ ነው። የተመሳሳይ ጾታ ጋብቻን ወይም ግንኙነትን ከሚደግፉ መካከል ደግሞ አንዱ እኔን የፈለጋቸውን ሊናገሩ ይችላሉ። እዚህ ነኝ ያለሁት ፈርቻቸው አልሄድም። አንዳንዶች በአካባቢው የተገኙት ለምሳሌ የትረምፕ ተቃዋሚ እንደሆኑት እንደ ማርኒ ሀላሳ ያሉት የግርግሩ ተሳታፊ ለመሆን ብለው ነው የመጡት። ሁሉም ነገር ደህና ይሆናል ብዬ አስባለሁ። እዚህ መምጣት አሳስቦኝ ነበር። አሁን ግን ህዝባዊ አደባባዩ ላይ ሆኜ ህዝቡ ጋር እየተነጋገርኩ ነው። ሁኔታው ደህና ነው ብለዋል ማርኒ ሀላሳ የሚባሉ። ለጎንዛሌስ ደግሞ ለእኔ ጉዳዩ የመሳሪያ ባለቤትነት መብትም ጉዳይ ነው ይላሉ። በመጀመሪያ ደረጃ ሰው ዶናልድ ትራምፕን እንዲመርጥ እናሳምናለሁ ብዬ ተስፋ አረጋለሁ። ሁለተኛ ደግሞ ሁለተኛውን የህገ መንግሥት ማሻሻያ መብታችን ማስከበር ልታ ለማስከበል ልታገር እሞክራለሁ። የክሊቭላንዱ ነዋሪ ጆን ግን ሁለቱንም ዋና ዋናዎቹን የፓርቲ እጩዎች አልወደዱም። I'm trying to express my displeasure with the uh, choice of the two major parties. ሁለቱም ፓርቲዎች በመረጧቸው እጩዎች አለመደሰቴን ለማሳወቅ እየሞከርኩ ነው። ወላ ሂለሪ ወላ ዶናልድ ትራምፕ አንዳቸውም አይመቹኝም። እንደኔ ከሆነ የሚያሳፍር ነገር ነው። ማፈር አለብን። ነጻ እጩ ሆነው የቀረቡት ቨርሚን ሱፕሪም በበኩላቸው አለው እኔን መረጧ ይላሉ እንደምሰማው ከሆነ በህዝቡ ዘንድ ብቻ ትራምፕ አይምጣብን እንጂ የፈለገው ይመረጥ የሚል በጣም ጠንካራ ስሜት ነው ያለው፣ በተቃውሞው አካባቢ የተሰማው ነበር። ለማናቸውም ዶናልድ ትራምፕ የሪፐብሊካን ፓርቲ እጩነታቸውን ዛሬ ማታ በይፋ ለመቀበል ዝግጅት እያደረጉ ናቸው። አድማጮች የሪፐብሊካን ፓርቲውን ፕሬዚዳንታዊ ፉክክር እጩ ዶናልድ ትራምፕንና እንዲሁም የጉባኤውን በተመለከተ ኋላ ላይም ጥቂት ደቂቃዎች ውስጥን አንዳንድ ዋና ዋና ነጥቦች እናነሳሳለን። አሁን ወደ መጽሔቱ ተከታይ ዘገባ ነው የምናልፈው። አቶ በቀለ ገርባን ጨምሮ በእስር ላይ የሚገኙት አራት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በእስር ቤት ውስጥ በረሃብ አድማ ላይ መሆናቸውን ቤተሰቦቻቸው አስታውቀዋል። አድማውን ለማድረግ የወሰኑት በማረሚያ ቤቱ አስተዳደር ላይ ላቀረቡት የመብት ጥሰት አቤቱታ ጉዳያቸውን የሚከታተለው ፍርድ ቤት የሰጠውን ውሳኔ በመቃወም መሆኑን አመልክተዋል። የኦፌኮ የአመራር አባላት አቶ ጉርሜሳ አያነው፣ አቶ አዲሱ ቡላላ፣ አቶ ደጀኔ ጣፋ እና አቶ በቀለ ገርባ ከትናንት በስቲያ ከቀትር በኋላ ጀምሮ የረሃብ አድማ ላይ እንደሚገኙ የቤተሰብ አባላት ለቪኦኤ አስታውቀዋል። አቃቢ ህግ በሽብር ወንጀል የከሰሳቸው እነዚህ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ከፍተኛ የአመራር አባላት ቀደም ሲል ጉዳዩን በመመርመር ላይ ለሚገኘው ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ባቀረቡት አቤቱታ የማረሚያ ቤቱ አስተዳደር በህግ ጥላ ስር ለሚገኙ ሁሉ ሊጠብቅላቸው የሚገቧቸውን ሰብዓዊ መብቶች እየተጣሱ መሆኑን፣ በቤተሰብ አባሎቻቸውና በወዳይ ዘመዶቻቸው በበቂ ሁኔታ እንደማይጎበኙ፣ በጨለማ ቤት ለብቻ መታሰራቸውን በቂ ሕክምና እንደማያገኙና የመሳሰሉ በደሎችን ጠቅሰው አመልክተው ነበረ። ፍርድ ቤቱም ቀደም ሲል በሰጠው ትዕዛዝ መሰረት ለቀረቡት አቤቱታዎች ማረሚያ ቤቱ መልስ ሰጥቷል። ፍርድ ቤቱ ከእስረኞቹ የቀረበውን አቤቱታና ማረሚያ ቤቱ የሰጠውን መልስ መርምሮ ከትናንት በስቲያ በዋለው ችሎት ብይን መስጠቱም ታውቋል። ፍርድ ቤቱ የሰጠው ብይን በአብዛኛው የቀረቡ ቤተሰቦች የማረሚያ ቤቱ አስተዳደር ጉዳዮች በመሆናቸው በዚህ ላይ ውሳኔ ለመስጠት መብት እንደሌለው ገልጾ የማረሚያ ቤቱ አስተዳደር እንዲፈታው በመመለሱ እና አቶ በቀለ ገርባ በእጅጉ ማዘናቸውን የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ አብራርተዋል። በተለይ ወይዘሮ አሰለፈች ሙላቱ ለቪኦኤ በሰጡት ቃለ ምልልስ የሚከተለውን ብለው ነበረ። ፍርድ ቤቱ ለሶስት ጊዜ ቀጠሮ ሰጥቷቸው ነበር። ሶስት ጊዜ ፍርድ ቤት አመላልሷቸው ነበር እና ለዛ መልክቴ ሳይሰጣቸው ቀርቶ አሁን ደግሞ መልሶ ማለት ነው። ይሄ የአስተዳደር ችግር ነው እንጂ የእኛ ችግር አይደለም፣ እዛው ፍቱት ብሎ አሏቸው። ፍርድ ቤቱ ማክሰኞ ዕለት በአስራ ሁለት በቀረቡ ሶስተኛው ቀጠሮ ላይ እና ለዛ ስላሏቸው እነሱ ደግሞ እኛ መቀለጃ ያደረገን ፍርድ ቤቱ ፍትህ ያለ መስሎን ነው ፍርድ ቤት የመጣ ነው እና የአስተዳደር ችግር አለ የሚሉን ከሆነ መጀመሪያ መቀበል አልነበረባቸውም። ፍርድ ቤቱ ደግሞ አቃቢ ወንጀል ስለሆነ የተፈጸመባቸው አቃቢ ህግ ነው ይህንን ማጣራት ያለበት ብሎ አለን እና እኛ ተቀልዶብናል። ስለዚህ አሁንም ደግሞ የሚመለከተው ክፍል መጥቶ እስከሚያያን ድረስ ፍትህ በሌለበት ቦታ ላይ ምግብም አንመገብም። መጥተው ያናግሩ ነው ብለዋሉኝ። አይኔ ካልመጡ ከዚህ ግቢ ያንወጣምኛልን አራት ነበርም በቀለ ቤተሰብና የአዱ ቤተሰብ እኔ ነበርኩኝ ምግብ ባይቀበሉ መጥተው ያናግሩም ብለን ስንል አቶ በቀለን ወክለው ላኩ እና ይሄ ትናንትና አይታችኋል። ፍርድ ቤቱ ቀልዶብናል። እኛ ፍትሀ አለ ብለን ማመልከቻ አስገባን። እነሱ ደግሞ የአስተዳደር ችግር ነው ብለዋሉ ስለዚህ የሚመለከተው ክፍል መጥቶ እስከሚያይን ድረስ እኛ ምግብ አልበላም። ዛሬም ሄዳችሁ ነበረ? ጠዋት ቀላ ሂደን ነበረ። አንዲት ነገር አላገኛችሁ ማለት ነው? ምንም አላገኘንም። የነሱም ሁኔታ ያሉበትን ሁኔታ በአሁኑ ጊዜ አታውቁም ማለት ነው? አዎ አናውቅም። ነገም ያው እንደ ዛሬው እንግዲህ እንሄዳለን። ሂደን ያው የሚሉንን ሰምቶ መምጣት ነው፣ ሌላ የምናደርገውና ምንም አይነት አማራጭ የለንም። አቃቢ ሕግ ከወራት በፊት አራቱን የኦፌኮ የአመራር አባላትን ጨምሮ በሀያ ሁለት ሰዎች ላይ የሽብር ወንጀል ክስ እንደመሰረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ ተከታዩ የመጽሔት ርዕስ ደግሞ ወደ ካይሮ ይወስደናል። በግብጽ ካይሮ ለተባበሩት መንግስታት ድርጅት የስደተኞች ኮሚሽን የጥገኝነት ወይም የከለላ ጥያቄ አቅርበው መከልከላቸውን የገለጹ ሁለት ኢትዮጵያውያን ለወራት ለብረንዳ ኑሮ መጋለጣቸውን በዛሬ ዕለት ግን ማን እንዳስነሳው ባልታወቀ እሳት ለቃጥሎ መዳረጋቸውን ገልጠዋል በአሁኑ ሰዓትም በግብጽ ሆስፒታል ውስጥ እንገኛለን ያሉት ፂዮን ግርማ ማምሻውን በስልክ አነጋግራቸዋለች። ብራሚ ኢብራሂም የት ነው ያለኸው? አሁን ሐኪም ቤት ነው ያለሁት። ከባለቤት ተቃጥሎ ማለት ነው። ሐኪም ቤት የት ሐኪም ቤት ነህ? እዛ ካይሮ ውስጥ ነው። አቶም በዛ ሰ አናውቅም። በአምቡላንስ ነው ሆነ አስገቡን። ገና ጽሁፍ ራሱ አላውቅም ማለት ነው። ምንድን ነው የተፈጠረው? የተፈጠረው እዛ የንላ እንግዲህ አራት ወር ነው እኛ በረንዳ ላይ ያለ ነው። ምንም መፍት አላገኘንም። እዛ መኖር ማልቻለ መፍት የተባለው አላገኘንም ማለት ነው። ከየት ነው ወደዛ ሄዳችሁት? ምን ያህል ጊዜ ሆኗችኋል እዛ ከሄዳችሁ? እኛ ከዛ ከገባን ያ ወደ ሁለት አመት ከስድስት ወር ነው። በቃ እና ባለቤቴ ማለት ነው ስደታችንም አልታወቅልንም። ስለዚህ እዛ በረንዳ እንግዲህ ረዱን ብለን እዛ የሆን በረንዳ ላይ ተቀምጠን እዛ ምንም ማታጣን ሮጀክት ምናምን እየሰጡን አሉ እዛ ማለት ነው። አንዳንድ ሰዎች አሉ እንግዲህ በቃ ከዚህ ኑሮ መሞት ይሻልናል ብሎ ምናምን እሳት ምናምን አመጡ። የት ነው እሳት ያመጡት? እዛ እኛ የምንቀመጥበት ቦታ ማለት ነው። ከዛ አትሞቶ ምናምን ብለን እዛ እሳት እና ምናምን ክብሪት ከእጃቸው ስነጥቆ ያው በንዚል ነው እኛ ራሳችን ላይ ደግሞ ወጣብን እሳት ማለት ነው። እዛ እኔ እንኳን ትንሽ ተርፎብኛል፣ ግን ባለቤቴ በጣም ተጎዳች። ያው ደግሞ አንድ ጓደኛ በጣም ተጎዳ። ሁለተው መሰሳችን ማትን ቤትን አለን እሳቱ እንዴት ነው የተነሳው? ማን ያስነሳው? በምን ምክንያት ስን የተነሳው? ሰው እዛ በቃ የተማረ ሰዎች አሉ ዝም ብሎ በቃ እሳት ምናምን በንዚህ ምናምን አምቶ መሬት ላይ በቃ እሳት ሆነው ያ እኛ ሰው ሆን ሆን አልታወቀም። እሳት ወከባ ከዛ ከዛ በቃ ሰው ጮኸ ማለት ነው። ሪጀክት ምናምን ሲሰጣቸው ማለት ነው። ሪጀክት ሲሰጣቸው ማለት ምንድን ነው ሪጀክት? እዛ የሆን ላይ እንግዲህ ፈተና አለ፣ እየፈተነው እያለ በቃ ሪጀክት ማለት ወደቅ እያለ ውጤቱ እየሰጡ ነው። ከወደቁ የት እንግባ ብሎ ሰዎቹ እዛ ሲጮሁ፣ እኛ ደግሞ ወጥ ምን ሆናችሁ ብለን እዛ ሰዎች ማከል ስንገባ እሳት ከየት እንደመጣ አናቅም ማለት ነው። ምን ያህል ትሆናላችሁ አላችሁ መጀመሪያ ብዙ ነበር ነው አሁን ግን ያሉት ያው አርባ አምስት ሰው ነው በቃ እና ስንት ሰው ተጎዳ የተጎዳ ነው እንግዲህ አብዛኛው ሁለቱ በጣም ባለቤት አሁን ለምሳሌ ዶክተሩ ሲነግረም አለ ነው ከመቶ ስልሳ ሰባት ነው የተጎዳች ያ ጓደኛ ደግሞ ከመቶ አርባ ሰባት ነው አለ ምናቸው ላይ የተቃጠሉት ባለቤት አሁን ፎቶ ምናምን ልልክልላቸው ምንም የተረፈበት የለም ከሰውነት ጸጉር በስተቀር ለማጥፋት አልሞከራችሁም ሳቱን እኔ የተስፋ ስላጠፋ አይደለም፣ እንደ የራሴ ተቃጠልኩት ማለት ነው። ለምንድን ነው የወጣችሁት ከሀገር? ሀገር ወጣን ላይ ይህን ብዬ ላስረዳሽ። እንግዲህ ይህ የታወቀ ነገር ነው። ሀገር ላይ ሰላም ብናገኝ ሰው ሀገር ወጣ፣ እንደ ውሻ እንደዚያ ሆነ። ይህን ብዬ ላስረዳሽ፣ ሰላም አድቼ ሀብቴን ጥዬ፣ ምንም ጥዬ ነው እንጂ በደህንነት ወይስ ለገንዘብ ወይስ ልሰራ ለመውጣ ሰላም አድቼ ነው ከሀገር ወጣ ነ በግልጽ ማለት ነው። ከባለቤት ጋር አሁን ምን አይነት ሕክምና እያገኛችሁ ነው? እ ግልጽ ብነግርሽ፣ ያው ሕክምና ምዳና ክብር ያለው ሕክምና አላገኝንም። አንድ ሐኪም ቤት አስገቡን፣ እዛ የሆነ ክሬ ምናምን አደረጉበት። ከዛ ወደ ሌላ ሐኪም ቤት እኛ አንችልም ብሎ አስተላለፈን። እዛም ደግሞ ገብትን በቃ ዝም ብላ አልጋ ላይ ተኝታ እየጨዋች ነው እንጂ ምንም መርስም ህክምና ታብለትም ያገኘው ነገር ምንም የለም። እስካሁን ሰላም ባገኝ ከአገሬ ወጥቼ እንደዚህ በሰው ሀገር ምንም አለ እንደዛ ምክራቶትም ነ ትጠቃለች ካ የደረሰብኝ አገሬ ላይ ሰላም ማጣት። እንግዲህ ከሞቱት በላይ ካሉት በታች ሆኜ እንደዚህ በሰው ሀገር ላይ እንደዚህ መሆኔ በጣም በጣም መፈጠሬ ብቻ ነው የምሰማኝ። ማለት ሌላ ነገር አለ ለጎደኛ ላስተላልፍልሽ እንጂ በቃ መናገስ ነገር መስለኝ ምናስ ጤና ይስጥልን። አብሮ ይስጥልኝ። እኔ ጌቱ እጅጉ እያነበራለሁ ከኦሮሚያ ክልል ምዕራብ ወለጋ ነኝ። ምን ያህል ጊዜ የሆነ አንተ? ካይሮ ከገባ አመት ሊሞ ላይ ነው። አሁን ምንድን ነው ዛሬ የተፈጠረው? ካይሮ ላይ ያለው ዩኤንኤችሲአር የኢትዮጵያን ስደተኛ ኦሮሞ ሆነ አማራም ሆነ ማንም ሀገራችሁ ሰላም ነው፣ ወደ ሀገራችሁ ግቡ እያሉ በየቀኑ መቶ ሰው መቶ አምሳ ሰው ሪጀክት እያደርጉ አስቸገሩ። ሪጀክት የሆነ ሰው ደግሞ ወደ ሀገሩ እንዴት አድርጎ ይገባል? እና ያን ያን የተናደዱ ሰዎች እሳት ምናምን አቀጣጠሩ። ከዛ አጋጣሚ እኛ ደግሞ ጩኸት ሰምተን ልና እንትን ስንሄድ እሳቱ መሬት ላይ ነበረ። እንዳለ አጋየን። ተጎድተሃል አንተ? እኔ በጣም ተጎድቻለሁ። መተኛ ጉ ሳልኳር ለሚ ጎንበስ ብዬ ነው ማናገር ዝቅ ብዬ ቆሜ ነው። እንግዲህ ሁለታችሁንም አመሰግናለሁ። እግዚአብሔር ምሕረቱን ይላክላችሁ። አድማጮቻችን ካይሮ የሚገኘውን የተባበሩት መንግስታት የስደተኞች ኮሚሽን ምላሻቸውን ለማካተት ጥረት አድርገን ነበር። በአሁኑ ሰዓት ካይሮ በመምሸቱ ምክንያት ልናካተት ሳንችል ቀርተናል። በነገ ሁለት ምላሻቸውን ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከዚህ በፊት ይበልጥ ሰላማዊ፣ የበለጸገችና የተባበረች ዓለም ውስጥ ኖረን አናውቅም አሉ። ፕሬዚዳንቱ ይህን የተናገሩት በአሁኑ ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና የሰዎች ስቃይ የሚጻፉ ትረካዎች አሁን የምንገኝበት በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። ፕሬዚዳንት ኦባማ ትናንት እዚህ ዋሽንግተን በተጠራ ዓለም አቀፍ ስብሰባ ላይ ለተገኙት ተሳታፊዎች ሲናገሩ አሁን የምንገኘው በእውከት በተቃራኒው ዓለም ውስጥ ነው ሲሉም አስገንዝበዋል። ስለ አቲካ ሆክ ዘግባበታለች። ሰሎሞን ክፍል ያቀርባል። ፕሬዚደንት ባራክ ኦባማ ይህን አዎንታዊ አስተያየት የሰጡት በዋይት ሃውስ ቤተ መንግሥት በተጠራ የመሪዎች ዓለም አቀፍ የልማት ስብሰባ ላይ ነው። ዓለማችን እንደ ዛሬው ሁከት ያልበዛባት ጤናማ የተሻለ የትምህርት ደረጃ ላይ ተገኝታና ይበልጥም በመቻቻል የኖረችበት ጊዜ የለም። ይህ የፕሬዝደንቱ አስተያየት የተሰጠው ዛሬ ዓለማችን ስለ አስከፊ የሽብር ጥቃቶች፣ የጅምላ ፍልሰቶች፣ የአውሮፕላን አደጋዎች፣ የፖለቲካ ውጥረቶችና በኢቦላና ዚካ ቫይረስ ሳቢያ ስለ ተከሰቱ የበሽታ ወረርሽኞች በሚቀርቡ ዘገባዎች ከሚገለጸው በተሻለ ሁኔታ ላይ እንደምትገኝ ለማሳሰብ ነው። ፕሬዚደንቱ እንደገለጹት በዓለም ሀያላኑ ሀገሮች መካከል ጦርነት ከተካሄደ ከግማሽ ምዕት ዓመት በላይ ሆኗል። ከኩፍኝ፣ ከወባና ከሳምባ ነቀርሳ በሽታዎች ጋር በተያያዘ የሚሞቱ በብዙ ሚሊዮኖች የሚገመቱ ሰዎች ሕይወት ማትረፍ ተችሏል። በዓለም ዙሪያ የሰዎች ሕይወት በብዙ ረገድ ተሻሽሏል ሲሉም አስገንዝበዋል ባራክ ኦባማ ባለፉት 25 ዓመታት ጊዜ ውስጥ ብቻ ከአንድ ቢሊዮን በላይ ሰዎችን ከጥልቅ ድህነት ማጡ ውስጥ ማውጣት ተችሏል። ከአንድ ቢሊዮን በላይ ሰዎች ፕሬዚደንት ባራክ ኦባማ ሥልጣን ከያዙ ጊዜ ጀምሮ ድሀ ሀገሮች ምግብ እንዲያገኙ የትምህርት ስርጭቱና የኃይል አቅርቦቶቻቸው እንዳይቋረጡ ለመርዳት ፕሮግራሞችንና የመዋለ ንዋይ ምደባ ጥረቶችን ሲያበረታቱ ቆይተዋል። ይህንኑም ጥረታቸውን የኢኮኔት ቴሌኮሚኒኬሽንስ ኃላፊ ስትሪቭ ማሲዋ ያስረዳሉ። በመንግሥታቱ፣ በለጋሾች፣ በባለጸጋዎችና በሲቪል ማኅበረሰቡ፣ በግል ዘርፉም በኩል ጠንካራ አመራርና ያልተቆጠበት ትብብር እንደሚጠይቅ ይገነዘባሉ። ፕሬዝደንት ባራክ ኦባማ በመጨረሻ ሲያስረዱ በእስካሁኑ ጥረት ተመስጋኝ እድገት ቢታይም ገና ብዙ ሥራ ይጠብቀናል ሲሉ አሳስበዋል። ቁጥራቸው ከ800 ሚሊዮን በላይ ወንዶች፣ ሴቶችና ሕፃናት በቀን ከ1 ዶላር ከ25 ሳንቲም በታች በሆነ ገቢ ይተዳደራሉ። አስራ አንድ ወንዶች ልጆችና ሴቶች በአብዛኛው ሊከላከሉት በሚቻል መድኃኒት ጦስ ሳቢያ በየደቂቃው ይሞታሉ። በየቀኑ ደግሞ በመቶዎች የሚቆጠሩ ሴቶች ከወሊድ ጋር በተያያዘ ችግር ሕይወታቸው ያልፋል። ይህን ሁሉ ችግር ደግሞ እያየን በመሆኑ ገና ብዙ ብዙ መስራት እንዳለብን እንረዳለን። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በማጠቃለያ ንግግራቸው በመጪው ዓመት ህዳር ማንም ይመረጥማ የአሜሪካ የውጭ ፖሊሲ መሰረት የዓለም አቀፍ ልማት ጉዳይ መሆን አለበት፣ ምክንያቱም እንደ ቀሪው ዓለም ሁሉ ዩናይትድ ስቴትስም የምትተማመነው በዚህ ላይ በመሆኑ ነው ብለዋል። አዲሱ ይሄ ሙዚቃ ምን ያስታውሳል? ይህ ሙዚቃ የምርጥ ሙዚቃ ክፍለ ጊዜ መክፈሻ ሂት ፓሬድ መግቢያ ነበረ። ያኔ በጣም አድማጭ ነበረበት ጊዜ ግርም ዜማ ነው። ይነሽጣል አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓት አቆጣጠር ወይስ በኢትዮጵያ ሰዓት አቆጣጠር? በሁለቱም መበል መሰለኝ። ከምሽቱ ሰዓት ከ ሰላሳ ሶስት ያመለክታል። እኛ ጋር ደግሞ ከቀኑ ስምንት ሰዓት ከ ሰላሳ ሶስት ደቂቃ ትክክል ነው። ታዲያ ቀደም ብለን ያስተዋወቅ ነው ሁለት ሶስት ደቂቃ ወስደን የምንነጋገርበት የሳምንቱን የጎሉ ታሪኮች የምናወጣበት ሰዓት ይሆናል ምናልባትም ትላንት ማምሻው ላይ የሚቆይ ይመስለኛል የሪፐብሊካን ፓርቲ ፕሬዚዳንታዊ ፉክክር ጉባኤ ነው ትልቁ ርዕስ ይሄ ርዕስ ደግሞ ትላንትና ከሁሉም የነጠቀ ይመስላል ለማንኛውም ወደዛው እናምራ ለምታደምጡኝ ሁሉ እባካችሁ ለመጪ ምርጫ እቤታችሁ አትቅሩ። ሀገራችሁን የምትወዱ ከሆነ ልጆቻችሁን የምትወዱ ከሆነ ተነሱና ተናገሩ። ሕሊናችሁ ለሚያዛችሁ ድምፃችሁን ስጡ። በምርጫ ካርዶች ላይ ላይና ታች ተመልከቱ። ነፃነታችንን ያስጠብቃል፣ ለሕገ መንግሥቱ ታማኝ ነው ለምትሉት ለዚያ ድምፃችሁን ስጡ። ቀደም ብለን በመጀመሪያው ዘገባችን የሚያሰማ ነው። ሴናተር ቴድ ክሩዝ ከአስራ ሰባቱ የሪፐብሊካን ፕሬዚዳንታዊ እጩ ተፎካካሪዎች አንዱ የነበሩ እስከ መጨረሻውም ምናልባትም ሙግት የበዛበት ከዶናልድ ትራምፕ ጋር የቃላት ልውውጡም ጠንከር ያለበት፣ ያልተለመዱ ድምጾች የተሰሙበት ንግግር ያደረጉ ለትላንትናው ማረጋገጫ ወይም ለዶናልድ ትራምፕ ይሁን ታግኔ የተጠበቁበት ንግግራቸው ከተጠበቀበት ውጭ ሄዷል። አዲሱ የተፈራም ተስፋ የተጣለበትም ንግግር ነበር። እንደው በተለይ ደግሞ በመጪው ህዳር ፕሬዚዳንታዊ ምርጫ ማንም ሰው እቤቱ እንዳይውል ሲሉ እኔ እራሴ ዝም ብዬ አፍጥጬ የቴሌቪዥኑን ሳይ፣ እናም ወጥታችሁ ትራምፕ ምረጡ የሚል ነገር ነበር ነው የምጠብቀው ግን ያ ሳይሆን ቀርቶ ምን እንዳሉ ታውቃል? ህገ መንግስቱን የሚያከብር ለሀገሩ ቅን የሆነ የምትሉትን ህሊናችሁ የሚነግራችሁን ሰው ምረጡ ሲሉ ያኔ ነው ብኡታዊ የተሰማው እኛ ሰው ዶናልድ ትራምፕ ይሁኑ ወይስ ተፎካካያቸው ሂላሪ ክሊንተን። ምንም እንኳን ዲሞክራቷን ሂላሪ ክሊንተንን ተችተው ቢናገሩ ማንንም ሳይሉ የወረዱበት ነው። እንዳልከውም ደግሞ የህዝቡ ተቃውሞ የተሰማበት ነው። ግን ለየት ያለ ሁኔታ የፈጠረ ነው። በጣም ደግሞ የሚገርም ነገር የቀድሞ አፈ ጉባኤ ጊንግሪች የተናገሩት ነገር በጣም አስገራሚ ነው። ነገሩን አዳኑት ልበል? ምን ይባላል ይሄ? አሁን ክሩዝ የተናገሩትን ሰምታችኋል። በሕሊናችሁ አስባችሁ ለህገ መንግስት እንደዚህ ቅን የሆነውን ምረጡ ብለዋል። ያ ሰው እኮ ዶናልድ ትራምፕ ናቸው ሲሉ እጅግ በጣም አስገራሚ ያረጉት እንደውም ግንግሊሽ ናቸው። እሳቸው ወደሚፈልጉበት አቅጣጫ አፈሰሱት። ወንዙን ሌላ አቅጣጫ እንደ መምራት ነው። ተመልሰው እንግዲህ አስተባብሉ ነገር። አድማጮች ድራማ የበዛበት የሚመስለውን የሪፐብሊካን ፓርቲ ጉባኤ በመከታተል እድል የነበራችሁ ወይም በፕሮግራሞቻችን የምትከታተሉ የፖለቲካ ሂደቶችንም ጭምር እንዲሁ እንድትከታተሉ፣ በውይይቶቹ እንድትሳተፉ፣ በፌስቡክ የሚተላለፉ ቅንብሮቻችን ላይ አስተያየት እንድሰጡ፣ የበኩላችሁን ተሳትፎ እንድታደረጉ እንጋብዛለን እንግዲህ ያለን ደቂቃሄው ብቻ ይመስላል። ማስታወስ ያለብን የሳምንቱን አንኳር ነገሮች እያስታወስን ነውና የዶናልድ ትራምፕ ባለቤት መሌኒያ የተናገሩት ንግግር ያንኑ ያህል ያወዛገበ ነበር። በዚህ በሪፐብሊካን ኮንቬንሽን በጣም ሁለት አስገራሚ ነገር እንዳልከው፣ አንድ ሚስስ ትራምፕ የተናገሩት ነገር የሚሼል ኦባማን ንግግር ኮረዥያው የተናገሩት የትላንት ምሽቱ በቃ ሁለቱ ትልቅ ነገር አስገራሚ እሱ ነበር። የዛሬውን ለነገ ቀጥረናል አድማጮች። በዚሁ ወደ ተከታዩ የትንታኔ ዝግጅት እናምራ። የሪፐብሊካን ጉባኤ ነው አሁንም ወደ ሰለሞን አባተ ወደ ክሊቭላንድ ነው የምንመለሰው። በክሊቭላንድ ነዋሪ የሆኑ አንድ እንግዳ ጋብዟል። በትናንትናው ምሽትም አነጋግሯቸው ነበር። ከ40 ዓመት በላይ የክሊቭላንድ ነዋሪ ናቸው። የዩናይት ስቴትስን የፖለቲካ ሁኔታዎች ይከታተላሉ። አቶ አክሊሉ እንደ አውሮፓውያን የዘመን አቆጣጠር በ1972 በነጻ የትምህርት እድል ወዲህ ወደ ዩናይት ስቴትስ የመጡ ኬዝ ዌስተርን ሪዘርቭ በሁለት የድህረ ምረቃ የምህንድስና ሙያዎች የተማሩ የሰለጠኑ ናቸው። ከሰለሞን ጋር ቆይታ አድርገዋል። ወደዚያው። ክቡራትና ክቡራን ጤና ይስጥልኝ፣ እንደምናመሻችሁ፣ በድጋሜ እንደምንዋላችሁ ወደ ምዕራብ ንፍቀ ክበብ ያላችሁ። ትናንትና ምሽት ላይ የዩናይትድ ስቴትስ ሪፐብሊካን ፓርቲ የጉባኤውን የሶስተኛ ቀን ስራ አጠናቋል። የትናንትናው ጉባኤ የፓርቲው ምክትል ፕሬዚደንታዊ እጩ እጩነታቸውን መቀበላቸውን በይፋ ያሳወቁበት ነበረ፣ ቀደም ባለው ዘገባ እንደተከታተላችሁት። እንደዚሁም በዚሁ ምሽት እጅግ በርከት ያሉ የፓርቲው መሪዎች ተናግረዋል፣ ልዑካኑ ተናግረዋል። ከነዚያ መካከል ግን የቴድ ክሩዝ አቀራረብ ትንሽ ሰውን ያነጋገረ፣ ሪፐብሊካን ፓርቲውንና ራሳቸውንም በዚያ ተገኝተው የነበሩ የዶናልድ ትራምፕ ደጋፊ የሆኑ ልዑካንን ትንሽ የናጠ አይነት አቀራረብ ነበራቸው። አንዳንዶቹ ቆንጆ ንግግር አድርገዋል ይላሉ አንዳንዶቹ ደግሞ እንዲህ ባይሆን ጥሩ ነበር የሚሉም አሉ ለማንኛውም እዚህ ከእኔ ጋር በክሊቭላንድ ነዋሪ የሆኑትን አቶ አክሊሉ ደምሴን ኢንጂነር ናቸው አግኝቻቸዋለሁኝ ሰሞኑንም የተለያዩ አስተያየቶቻቸውን ሰጥተውናል በራዲዮም በፌስቡክም ከእኛ ጋር ናቸው እስቲ እንዴት ነበር የተከታተሉት የትናንትና ምሽቱን የሪፐብሊካን ፓርቲውን ጉባኤና አጠቃላይ ስራውን የትላንትናው የሪፐብሊካን ኮንቬንሽን በጣም አስደናቂ ሆኖ አግኝቼዋለሁ። አንዱም ዋናው ይታያል ተብሎ የነበረው የሴኔተር ክሩዝ ንግግር ነበር። የሪፐብሊካኖቹ ኤክስፔክቴሽን ያው መጥቶ ዋናውን ተጠሪ ዶናልድ ትራምፕን ኢንዶርስ ያደርጋል ብሎ ነበር የመጡት። በእውነቱም ጥሩ ንግግር አድርጎ ነበረ። ይሄ ሰው የሚናገረውን የሚያውቅ ሰው ነው። የፕሪስተን እና የሃርቨርድ ግራጅዌት ነው። በጣም ጥሩ ተናጋሪ ነው። ብዙ ንግግር ካደረገ በኋላ ሲገባ በሰው ተነስቶ ነበር የተቀበለው በጉጉት እና እየተናገረ ሲሄድ ሲሄድ ያው ዶናልድ ትራምፕን ኢንዶርስ እንደማያደርግ ሲያዩ ቡ አደረጉት። ማለትም ይቀኑ የፓርቲ ዩኒቲ ወይም አንድነት የመሆን የመሰብሰቢያ ቀን ነው ተብሎ የነበረውን ይሄ ሰውዬ አይ ትራምፕን ኢንዶርስ ከማደረጉ ይልቅ በአሳባችሁ፣ በጭንቅላታችሁ፣ በሆዳችሁ ያለውን አስባችሁ ራሳችሁ የምትፈልጉትን ሰው ምረጡ ብሎ በማለቱ በጣም ተናደዋል እና ይሄም ደግሞ ፓርቲው ትንሽ ምስቅል እንዳለበት ነው የሚያሳየው። ዋናው ነገር ክሩዝ፣ በሌላ በኩል ደግሞ ምናልባት ሂለሪ ክሊንተን ከገቡ የዛሬ አራት ዓመት ለእኔ ጠቃሚ ሆኖ ይገኛል ብሎ በማሰብም ነው። ይሄ ደግሞ አንዳንድ ሪፐብሊካኖች ዛሬም ጠዋት ያናገርኳቸው እንደሚሉት አይ ከእንግዲህ በቃ የእሱ ነገር ሞቷል፣ እንደዚህ ማድረጉ ትክክል አይደለም የሚሉ አሉ። የእሱ ደጋፊዎች ደግሞ አይ ጥሩ አድርጓል እና ለዛሬ አራት ዓመት ሂለሪ እንድትወጣ የሚረዳን እና የሚያግባባን እሱ ነው ብለው አስበዋል። ክሩዝ ከተናገሩ በኋላ ኒውት ጊንግሪች ወጡና ክሩዝ እኮ ማለት ፈልጎ የነበረው እንደዚህ ነው ብለው ለማስተካከል ሞከሩ። አንድ በልባችሁ ያለውን ጥሩ ነው የምትሉትን ለህገ መንግስቱ ታማኝ ነው የምትሉትን ምረጡ ያለው ሌላ የለም እንደሱ አይነትና እሱን ማለቱ ነው አሉ። እንዴት ነው የጊንግሪችንስ? ኒውት ጊንግሪች እንግዲህ ባለፈውም የሂለሪ ክሊንተንና ባለቤት ሚስተር ቢል ክሊንተን በነበሩበት ጊዜ የአፈ ጉባኤ ነበሩ፣ የስፒከር ኦፍ ሀውስ ነበሩ። እና ደግሞ ኢንቴሌክቹዋልም ናቸው። እና ያንን ለማስተካከል ና ህዝቡን ትንሽ ሌላ ሀሳብ ለመስጠት ነበር ያሰቡት። ነገር ግን ይሄ ትክክል እንዳልሆነ ደግሞ ዛሬ ሴኔተር ክሩስ ሲጠየቁ አይ እናቴን የሰደበ አባቴን የሰደበ ሚስቴን ያዋረደ ሰው ልመርጥ አልችልም፣ በማለት የተናገሩት ንግግር ትክክል እንደሆነ ያው የኒውት ጊንግሪች ያሉትን እንደገና ደግሞ ፉርሽ አድርገውታል ማለት ነው። ኒውት ጊንግሪች እንደውም በመገናኛ ብዙኃኑ ላይ ለማላከክ ወዲያው ወጥተው ያደረጉት ጥረት ነበረ። እንደዚህ አይነት ሁኔታ መገናኛ ብዙኃኑ ለማጣመም ማለት አሁን ኒውት ጊንግ ማናቸው ክሩዝ መጨረሻ ላይ ወዳረጋገጡት ነገር ማለት ነው። ለማጣመም ይመቻችኋልና እንዳታጣምሙት ብዬ ነው ማስተካከለው ነበር ያሉት ብለው ነበር ያሉት። ነገር ግን ይሄ የአሜሪካን ሕዝብና ሰሚዮን እውቀት ከራሳቸው ጎደል አድርጎ በማየታቸው ነው። የአሜሪካ ሕዝብ እንደዚህ በቀላሉ የሚታለል አይደለም። አቶ አክሊል ውስቲ፣ ወደ ሌላው የእለቱ የትናንትና ዋና ጉዳይ ወደ ሆነው ልመለስና የምክትል ፕሬዚደንትነት እጩ ማይክ ፔንስ ያንን ኃላፊነት እንደሚቀበሉ ያሳውቁበትን ንግግር አድርገዋል። ለመሆኑ የእነዚህ የሁለት ሰዎች ጥምረት ምን ይመስልዎታል? እርሶ እንዴት ይመለከቱታል? የአንድ የበሰለ ፖለቲከኛ የአገረ ገዢ ብዙ ልምድ ያለው በፖለቲካው ዓለም እና የሌላኛው የአብዛኛው ልምዱ ንግድና ሌሎች ስራዎች የሆነ ሰው እንዴት አድርገው ነው አሜሪካን ለመምራት የሚያስችል ጥምረትና ግንኙነት ሊፈጥሩ የሚችሉ በእኔ አስተሳሰብ ጥሩ ኬሚስትሪ ያላቸው አይመስለኝም። ይህንንም ማለት የምፈልገው ለምንድነው? ከዛ በፊት ብዙ ሌሎች ሰዎች አብረዋቸው እንዲሮጡ ጠይቀው፣ አንዳንዶች ሪፐብሊካኖች እንቢ ብለው ቀርተዋል። በመጨረሻ ጊዜ ኢንዲያናው የፎርመር ገቨርነር ወይም ደግሞ በኮንግሬስ ውስጥ ወደ 12 ዓመት ያገለግሉ ናቸው ሚስተር ፔንስ። እሳቸውን የመረጡበት ምክንያቱ አንደኛው ክርስቲያኖች በጣም ተከታዮች ስላላቸው እነዛን ኮንሰርቫቲቭ ክርስቲያኖችን ያመጡልኛል በማለት ነው። ነገር ግን እኚህ ሰውዬ ንግግር ባደረጉበት ጊዜ አንደኛ ደጋግሞ ደጋግሞ ይህን ነገር ብለውታል። አንደኛ እኔ ክርስቲያን ነኝ፣ ሁለተኛ ኮንሰርቫቲቭ፣ ሶስተኛ ሪፐብሊካን። በዚህ ተራ ነው ብለው ደጋግሞ ተናግረዋል። ይሄ ለአሜሪካን ሰዎች ልዩ ትርጉም ይሰጠዋል። ምክንያቱም አንደኛ ሴፓሬሽን ኦፍ ቸርች ስቴት አለ። እኚህ ሰው የሚሉት የክርስቲያኖችን በክርስትና የሚያምኑ ብቻ ነው ሰርቭ ማድረገው። ወይም ደግሞ ሌሎቹም እስላሞቹም ሆነ አይሁዶቹ ደግሞ እንዲህ አይነት አነጋገር ያስደነግጣቸዋል። ከዛ በኋላ ተናግረው ሲጨርሱ ብዙ ጊዜ ቫይስ ፕሬዚደንት እጩ፣ የፕሬዝዳንቱ ቤተሰቦች ተሰብስበው ንግግራቸውን ከጨረሱ በኋላ እጃቸውን ከፍ በማድረግ አንድ ሆነናል የሚል አይነት ምልክት ይሰጡ ነበር ለህዝቡ። ይሄ አልተደረገም ትላንትና ማታ። ይሄ የሚያሳየው በሁለቱ መካከል ትንሽ ቅሬታ መኖሩን ነው። እና የአሜሪካ ህዝብ ደግሞ የሚያየውን እና የሚያነባውን በደንብ አድርጎ የሚረዳ ስለሆነ ይሄ የሚያሳየን በሁለቱ መካከል ቅርብነት የለም። እኚህም ዶናልድ ትራምፕ የፖለቲካ አቋማቸው ምን እንደሆነም አይታወቅም እስካሁን ድረስ በሚሰጡት አነጋገር ክሊንተንን በመስደብ ሌሎችን በመስደብ ነው እዚህ የደረሱት እንጂ እኔ የአሜሪካ ፕሬዚዳንት ሲሆን ይሄን ይሄን አደርጋለሁ ለዚህም ለዚህም ባጀቴ ይሄ ነው ብለው ያቀረቡት ነገር የለም። እኚህም ሰውዬ ደግሞ እንደ ዶናልድ ትራምፕ ብዙ ተሳዳቢ አይደሉም። የሰጡት አነጋገር ባለፈው ብዙ ዓመታት እንደምናየው የትራዲሽናል የሪፐብሊካን አነጋገር ነው የተናገሩትና በጠቅላላ ውስጥ በኔ አስተሳሰብ በሁለቱ በኩል ጥሩ ኬሚስትሪ ያለ እና ሃርሞናይዝድ ማለት አንድነት የመጣ አይመስለኝም። የኤችአይቪ ኤድስን ስርጭት ለመከላከል የሚረዳ ክትባት ለማግኘት አበረታች ሳይንሳዊ ጥናቶች መኖራቸው መድኃኒት ለማግኘት የተያዙ ምርምሮችና የጸረ ኤች አይ ቪ ውህድ እንክብሎች በሽታውን ለመከላከል ማስቻላቸው ደርባን እየተካሄደ በሚገኘው ዓለም አቀፍ የኤድስ ጉባኤ ትኩረት ተደርጎባቸዋል። አኔታ ፖልና ቱሳ ኩማሎ ያጠናቀሯቸውን ዘገባዎች መስታወት አድራጋው ታቀርባለች። የሕክምና ባለሙያዎቹ ቫይረሱን ለማጥፋት የሚረዳ መድኃኒት መቼ እንደሚገኝ ባይታወቅም በመድኃኒቱ ላይ የሚደረገው ጥናት ግን አበረታች ግኝቶች እየታየበት ነው ብለዋል። በተጨማሪም ቫይረሱን ለመከላከል የሚረዳው አንቲሪትሮቪራል በመባል የሚታወቀውን እንክብል በቀን አንዴ ከተወሰደ ከኤች አይ ቪ ቫይረስ የመከላከል ብቃቱ ተረጋግጦለታል። በደርባን እየተካሄደ በሚገኘው ሀያ አንደኛው ዓመታዊ የኤድስ ጉባኤ ላይ የሕክምና መድኃኒት አጥኚዎቹ ይህን እንክብል አጥጋቢ ውጤት እንዳመጣተነው ተናግረዋል። የዩናይትድ ስቴትሱ የጤና ተቋማት የሰውነት መቆጣትና ተላላፊ በሽታዎች ማዕከል ዋና ኃላፊ አንቶኒ ፋውሲ የመከላከያ እንክብሎቹ ውጤታማነት ለህክምና ተመራማሪዎቹ በቅርቡ ቫይረሱን ለማጥፋት የሚያስችል መድኃኒት ለማግኘት እንደሚያስችል ተስፋን ይሰጣል ብለዋል። ቫይረሱን ለማጥፋት በምናደርገው ጉዞ ምን ያህል ርቀት መጓዛችንን መናገር ባልችልም ባለፉት ሰባት ዓመታት ብቻ በተደረጉት ምርምርና ጥናቶች የመከላከያ እንክብሉን ለማግኘት አስችሎናል። ምናልባትም የመከላከያ መድኃኒቱን ለማግኘት የወሰደው ጊዜና ድካም በኤችአይቪ ዙሪያ ከተደረገው ምርምርና ጥናት ፈታኙ ነበር። ለኤችአይቪ ቫይረስ የተጋለጡ ሰዎችን በተመለከተ የደርባኑ ጉባኤ አጽንኦ ሰጥቶ ተነጋግሮበታል። እንደ ጥናቱ ገለጻ ቫይረሱ በደማቸው የተገኘባቸው ሰዎች የሚወስዱትን መድኃኒት ለቫይረሱ የተጋለጡ ሰዎች የመከላከያን እንክብሉን አንቲ ሪትሮቪራል በቀና በቀናንዴ በመውሰዳቸው የቫይረሱ ስርጭት እንዲቀንስ ሆኗል። ሄትሮ ድራግ ሊሚትድ የተባለው የመድኃኒት አምራች ኩባንያ እነዚህን እንክብሎች በማምረት ላይ ይገኛል። የኩባንያው የሽያጭ ክፍል ኃላፊ ራሁል ላንዴ መድኃኒቱ እንዴት እንደሚሰራ ይናገራሉ። ሶ ቤዚካሊ ኢት ኢዝ አድቫይዝ ዛት አ ፐርሰን ሁ ኢዝ አት ሪስክ ኦፍ ዲቨሎፒንግ ኤች አይ ቪ ሹድ ቴክ ቱ ፒልስ ቢፎር ዘ ኢንተርኮርስ አንድ ቱ ፒልስ ዊዚን 24 ቱ 48 አወርስ አፍተር ዘ ኢንተርኮርስ በመሰረቱ ይህን መድኃኒት እንዲወስዱ የሚመከሩት በቫይረሱ ለመያዝ የሚያሰጋቸው ሰዎች ናቸው። ሁለት ፍሬ የመከላከያ እንክብል በየቀኑና በተለይም ከግብረ ሥጋ ግንኙነት በፊትና በኋላ በ24 ሰዓት እስከ 48 ሰዓት ጊዜ ውስጥ የሚወሰድ ነው። የዚህ መድኃኒት ውጤታማነትን ስንመለከት 97 በመቶ የመከላከል ብቃቱ ተረጋግጦለታል። ስለዚህ የመከላከያ እንክብሉ በሚገባ እየሰራ ነው። እስካሁን በተደረገው ጥናት ኤችቪቲኤን 702 የተባለው የመከላከያ መድኃኒትም በታይላንድ ተገኝቶ ስኬታማ ሆኗል። በዚህ ዓመት መገባደጃ ላይ በደቡብ አፍሪካና በሌሎች የአፍሪካ ሀገሮች ይሰራጫል ተብሎ ይጠበቃል። ዶክተር ፋውሲ እንዳሉት የመድኃኒቱን ውጤታማነት ለማየት ምናልባት ጊዜ ሊወስድ ይችላል። It will take at least a couple of years to determine if that vaccine works. If it does, then hopefully. <laughs> እናገኛለን ብለን ተስፋ እናደርጋለን። የኤች አይ ቪ ቫይረስ ስርጭትን ለመግታት ከግብረ ስጋ ግንኙነት መታቀብ የሚለው አካሄድ ውጤት እንደማያመጣ በስራው የተሰማሩ እየተናገሩ ነው። ቫይረሱ በደማቸው የተገኘባቸውን ሰዎች በመንከባከብ ዙሪያ የሚሰሩት ጁሊያን፣ የግብረ ስጋ ግንኙነቶች ጥንቃቄ የተሞላበት እንዲሆኑ በግልጽ ማስተማር ይገባናል ብለዋል። በግልጽ ስለ ግብረ ሥጋ ግንኙነት ለመወያየት አሁንም ወደ ኋላ የሚያስቀሩን ብዙ ባህሎች አሉን። የቫይረሱ ዋነኛ መስፋፊያው መንገድ ደግሞ እሱ ነው። በግልጽ ያለመነጋገር ባህላችንን ማስወገድ አለብን። በግልጽ ውይይት ላይ የተመሰረተ መማማር እንደሚያስፈልግና በተለይም አዳጊ ወጣቶችን ግንዛቤ በማስጨበጥ ዙሪያ ላይ የበለጠ መሰራት እንደሚገባው የዓለም አቀፉ ኤድስ ጉባኤ ትኩረት ሰጥቶ ተነጋግሮበታል። ይህ ዓመታዊ ዓለም አቀፍ የኤድስ ጉባኤ በነገው ዕለት ይጠናቀቃል። አዲሱ ዘገባችን በርከት ያሉ ዘገባዎች ስለነበሩ የሙዚቃ ፋታም አልወሰንም። ያውን በለተ ሐሙስ ምሽት የሳምንቱ መገባደጃም ተቃርቧል። አንድ ስልት ብንጋብዝ ምን ይመስልሃል? መልካም ነው። ቢያንስ ቢያንስ ሳምንቱ ሙሉ ምንም አትጫወትምናጫወትንም ቋሚ መሆን የሚገባው የሙዚቃ ጊዜ እያጣ ተዘሏል። ዛሬ የሪፐብሊካንን ጉባኤ ሙዚቃ አድርገው ቃል ሆነ ግሩም ዜማ ከ ብዙአየሁ ነው። ብዙአየሁ ደምሴ የመጨረሻ ስራው ደርባባ ይለናል። ደርባባው አሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ መንግሥት በዓለም አቀፍ የልማት መሥሪያ ቤቱ በዩኤስኤአይዲ አማካይነት ከኢትዮጵያ የጤና ጥበቃ ሚኒስቴርና እቅዶቹን ተግባራዊ ለማድረግ ከተሰለፉ ሸሪኮቹ ከኬኤንሲቪ ቱበርክሎሲስ ፋውንዴሽን ከማኔጅመንት ሳይንስስ ፎር ሄልዝ ኤምኤስኤች እንዲሁም ከዓለሙ የጤና ድርጅት ከደብልዩ ኤች ኦ ጋር በመተባበር ባለፈው ወር መጨረሻ አዲስ አበባ ውስጥ በተዘጋጀ አንድ ሥነ ሥርዓት ላይ የሳምባ ነቀርሳ በሽታ ፈተናዎችን ለመጋፈጥ ወደሚያስችል እንቅስቃሴ የገቡ መሆናቸውን አረጋግጠዋል። የዩኤስኤአይዲ ሂል ቲቢ ወይንም የሳምባ ነቀርሳን እናድን እንቅስቃሴ ከጤና ጥበቃ ሚኒስቴርና ከአማራና ኦሮሚያ ክልሎች የጤና ቢሮዎች ጋር በቅርብ በመስራት የሚኒስቴር መስሪያ ቤቱ እንደ አውሮፓውያን ዘመን አቆጣጠር እስከ 2011 ዓ.ም ድረስ ከ16 ሚሊዮን በላይ የሚሆኑ ሰዎችን በመመርመር ረድቷል። ዋነኛ ዓላማው አንድ ሺ በሚሆኑ የቲቢ ክሊኒኮች አገልግሎቶችን ማሻሻል ቢሆንም እንቅስቃሴው የጤና ጥበቃ ሚኒስቴር በሁለቱ ክልሎች በሚገኙ በ2200 የጤና አገልግሎት መስጫ ጣቢያዎች በሙሉ ማስፋፋት እንዲችል ረድቷል ካለ በኋላ ርዕስ አንቀጹ ሀትታውን ይቀጥላል። ማኔጅመንት ሳይንስስ ፎር ሄልዝ ኤምኤስች ከሳራ በታች ከሚገኙ አጋሮቹ ማለት ከአለርት ከፓዝና፣ ከኬንያው የቲቢና ሳምባ በሽታን ከሚከላከለው ማኅበር ጋር በመሆን ሂል ቲቢ የቤተ ሙከራ መረቡን በእጅጉ አጠናክሯል በመሆኑም ከ250 ሺህ በላይ ለሚሆኑ ሰዎች የሕክምና እርዳታ እንዲሰጣቸው አስችሏል። ዩኤስኤአይዲ ከዚህም በተጨማሪ ለቲቢና ለኤች አይቪ በአንድ ላይ አገልግሎት መስጠት የሚያስችል ፕሮግራም ከመዘርጋቱም በላይ በዞንና በወረዳ ደረጃ የቲቢ ባለሙያዎችን በስፋት አሰማርቷል። ኢትዮጵያ በዓለም ለሳምባ በሽታ ይበልጥ ተጋላጭ ናቸው ከሚባሉ ሰላሳ ሀገሮች አንዷ ናት። ኢትዮጵያ ውስጥ በየአመቱ ወደ 200 ሺህ አዳዲስ የሳምባ በሽተኞች ይመዘገባሉ። ከእነዚህ ውስጥ ደግሞ ሁለት ሦስተኛ የሚሆኑት ብቻ ናቸው መድኃኒቱን ማግኘት የሚችሉት። አሁን የቲቢ ፕሮጀው ይገጥመዋል ተብሎ የሚጠበቀው ትልቁ ፈተና ኢትዮጵያ በሽታውን ከመላ ሀገሪቱ ለማጥፋት ካላት ዕቅድ ጋር በተያያዘ ከፍተኛ ድርሻውን መወጣት ነው። ለዚህም አሁን ያሉትን በማስፋት የጤና ጥበቃ ሚኒስቴር ሁሉንም ክልሎች ለማዳረስ እንዲችል መርዳት ነው። በመጨረሻም ከኢትዮጵያ የጤና ጥበቃ ሚኒስቴርና ከክልሎቹ የጤና ቢሮዎች ጋር ጠንካራ ሽርክናና ትብብር ባይኖረን ኖሮ እነዚህን ሁሉ ስኬቶች ማስመዝገብ ባልቻልን ነበር ሲሉ የዩኤስኤ አይዲ ዳይሬክተር ዴኒስ ዌለር የተናገሩትን ጠቅሶ የምሽቱ የቪዮኤርስ አንቀጽ ሀተታውን ደምድሟል። በብዙ ሺህ የሚቆጠሩ ተመራማሪዎችና በጎ አድራጊዎች ደቡብ አፍሪካ ውስጥ ዓለም አቀፍ የኤድስ ጉባኤ በመሳተፍ ላይ መሆናቸው ተገልጧል። የጉባኤው ትኩረት ገዳዩን በሽታ እንደምን መከላከል እንደሚቻል የሀሳብ ልውውጥ ለማድረግ መሆኑም ታውቋል። በርካታ ታዋቂ ሰዎች የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ጨምሮ ከ18ሺህ በላይ ተሳታፊዎች ተገኝተዋል። የቱርክ ምክር ቤት አባላት ፕሬዚዳንት ኤርዶጋን ያስተላለፉትን የሶስት ቀን የአስቸኳይ ጊዜ አዋጅ ያጸድቃሉ ተብሎ የተጠበቀ ነው። ፕሬዚዳንቱ ይህ አዋጅ ወደፊት እንዳለፈው ያለ የመንግሥት ግልበጣ እንዳይሞከር ከወዲሁ ለማምከን የታቀደ እንደሆነም ተነግሯል። በእሳቸው አነጋገር ማለት በኤርዶጋን አነጋገር ማለት ነው፣ የዚህ አዋጅ ዋና ዓላማ የህግ የበላይነት የሚረጋገጥበት ዲሞክራሲያዊ ስርዓት መገንባት ነው። ክሊቭላንድ ኦሃዮ ውስጥ የተካሄደ ዛሬ ሐሙስ አራተኛ ቀኑን የያዘው የሪፐብሊካን ፓርቲ ጉባኤ ትናንት ረቡዕ በሶስተኛው ቀን በታዳሚዎች ጩኸትና ተቃውሞ ታጅቦ እንዳመሸ ይታወቃል። የተቃውሞ መንስኤ የቴክሳሱ ሴናተር ቴድ ክሩዝ ሌላውን የሪፐብሊካን እጩ በተለይም ፓርቲው ይሁንታ ሰጥቶ በእጩነት ያቀረባቸውን ዶናልድ ትራምፕን በትክክልና ግልጥ በሆነ ሁኔታ ባለመደገፋቸውና ይሁንታ ባለመስጠታቸው ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከዚህ በፊት ይበልጥ ሰላማዊ የበለጸገችና የተባበረች ዓለም ውስጥ ኖረን አናውቅም ሲሉ ተናገሩ። ፕሬዚዳንቱ ይህን ያሉት በአሁኑ ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና የሰዎች ስቃይ የሚጻፉ ትረካዎች አሁን የምንገኘው በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። በመጨረሻም ዩናይትድ ስቴትስ መራሹ የሶሪያ ጦር ራሱን እስላማዊ መንግስት ብሎ የሚጠራው ጃሃዲስቶች ቡድን ማንቢጅ ውስጥ ከሚገኘው ይዞታ ለመውጣት የ48 ሰዓት ጊዜ ተሰጥቶታል። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበነን በተቀሩት ባልደረቦቻችን ጭምር ሰላም ደህና ደሩ እያልን ቦታውን ለትግርኛ ፕሮግራም አስተናጋጆች እንለቃለን። መልካም ምሽት፣ ደህና ደረው።